አዳሙ ዋለልኝ በሳንዲየጎ ሲቲ ኮሌጅ የእንግሊዝኛ ፕሮፌሰር ጽሁፍ ውስጥም እንዳስቀመጡት ምዕራባውያኑ ዓለም አገራት እንግሊዝንም አውሮፓ ህብረትንም በተለይም የዩናይትድ ስቴትስን አካቶ በዚህ በህዳሴ ግድብ ግንባታ ላይ ድንገተኛ የሆኑ የአቋም ለውጦች እንዳሳዩ አመላክተዋል። ከዛ ሰበቡ ቀደም ሲል ኢትዮጵያ የህዳሴ ግድብን አሁን የቆመውን ከመገንባቱ በፊት ለረጅም ዓመታት በነገስታቱ ዘመን ጀምሮ ታወቀ የነበረ ጉዳይ ነው። ጥናት ተደርጎ ንድፍ ተነድፎ የነበረበት ዘመን ነው። አልፎ ተርፎም የኢትዮጵያን መንግስት የቀዳመለስላሴን ራዕይ የሚያሳይ ድሮ የኢትዮጵያ ሐምሳ ብር ኖት ላይ እንደዚሁ ምስሉ ሰፍሮ ነበር። ወደፊት አባይ ግድብ ምን ሊመስል እንደሚችል ንድፉም ገዛ የተደረገው አሜሪካን አጥኚዎች በኩል ነው ሁን በተለይም ከኢትዮጵያ የወንዙ ባለቤት ከሆነችው ሀገር ይልቅ ወደ ግብፅና ሱዳን የመወገኑ ሁኔታ ከምን አኳያ የመጣ ነው ይላሉ። በአሁኑ ወቅት የሚታየው የተደራደሩ ጫና በፈረንጆች በአስራ ዘጠኝ ስልሳ አራት አመተ ምህረት የአሜሪካ ዩናይትድ ስቴትስ እንትን ቢሮ ኦፍ ሬክለሜሽን የሚባል መስሪያ ቤት አለ። ትልቅ እንግዲህ የመንግስት የመንግስት ኤጀንሲ ነው እና ግድቦች ሲሰሩ መስኖዎች ሲሰሩ ትልዮች ሲሰሩ የመሳሰሉ ነገሮችን ኤንቫሮንመንት እንትን ስተዲ የሚያቀርበው ይሄ ድርጅት ነው። ይሄና አርሚ ኮር ኢንጂኒየርስ ቢዝነስ አለ እና ከእንደዚህ ከሁለቱ ቢሮ ኦፍ ሬክላሜሽን በዚህ ስራ ተቀዳሚ ተሳታፊ የሆነው አራት የተለያዩ ቦታዎችን ይበጃሉ ብሎ አስፍሮ የሰጣቸው ጊዜ ነበር። ለባዛ ኃይለ ሥላሴ ዘመነ መንግስት ስልሳ አራት ታይትስልስፎር በእኛ ወደ ሀምሳ እና ሀምሳ ስድስት እንግዲህ እንግዲህ አላየሁም አልሰማሁም ማለት አይችልም የአሜሪካ መንግስት። አሁን ግን ልክ ዱብዳ እንደተከሰተ ተቆጥሮ እንዲያውም የግብፅ መንግስት ግድብ ማፈዳት አለበት፣ ምክንያቱም የግብፅን ውሃ ይሰርቃል። ፕሬዚዳንቱ የተናገረው ነገር ነው። እንግዲህ ይህ ግብፅን ውሃ የሚሰርቅ ስለሆነ ለምን አይፈነዳው የሚል ነገር ነው እና ይሄ አግባብ አይደለም። ይሄ ሁሉሽ ዱብዳ የተነሳበት ምንድን ነው? እንግዲህ የተለያዩ ነገሮች አሉ፣ የተነካኩ ጥቅሞች አሉ። አንደኛ ነገር ይህ ውሃ ወደ እስራኤል በመሻገር ይሸጣል። የአረብ ሀገሮች አሉ። እነሱ ሰፋፊ እርሻዎች በዚህ ውሃ ሰበብ ይለማሉ። ከዚያ በላይ ደግሞ አብደልፈታህ አልሲሲ መንግስት ይሄንን የግድብ ጉዳይ አንድ አይነት እልባት ካልፈጠረለት ምናልባት መፈንቅለ መንግስት ተደርጎበት ሊወድቅ ይችላል። ከወደቀ ደግሞ ኢስላሚክ ብራዘርሁድ የሚባለው በጣም አክራሪ የሆነ የሃይማኖት ቡድን ስልጣን ይወጣና አካባቢውን ሆን ይበጠብጣል። የእስራኤል ህልውና ሊናጋ ይችላል። የአካባቢ የሚል ነገር አላቸው። እንግዲህ በየአመቱ በድጎማ የሚኖር መንግስት ነው የግብፅ መንግስት። የአመቱ ቢያንስ ቢያንስ አንድ ቢሊዮን ዶላር ከአሜሪካ ያገኛል። የጦር መሳሪያ እንደ ልቡ ይገዛል ምናምንላ። እና ይህ ሁሉ ምንድነው ግብፅን ለማስታገስ እና ከጦርነት ለመከለል ነው። እንደ አሁን ግን ስራቻቸው ምንድነው? በዚህ ግድብ ምክንያት በውሃ እጦት ምክንያት ወይም ደግሞ ተሰሚነት በማጣት ምክንያት በመዳከም ምክንያት የአካባቢው ደህንነት ሊደፈርስ ስለሚችልና ይሄ አሁን ያለው እኛ ያስቀመጥነው አምባገነናዊው መንግስት የአብደልፈታህ አልሲሲ መንግስት ከወደቀ የእኛ ጥቅሙን ይነካብናል ከሚል ነገር ነው። ዞሮ ዞሮ እንግዲህ የአሜሪካ ዋና መርህ ምንድን ነው? ዘላቂ የሆኑ ወዳጆች የለኝም ያለ ዘላቂ ጥቅም ያለኝ የሚል ነገር ነው። ሀቭ ፐርማነንት ፍሬንድ ሀብ ፐርማነንት ኢንትረስት የሚለ አስተሳሰብ አናቸው እና ይሄ የአሜሪካን መሰረታዊ ጥቅም የሚያናጋ ስለሆነ የዚዘው ይህ መውደቅ ለኛ ሀብች ብዙ መዘዝ ስለሚያመጣበት ይህን ነገር ለሱ ወግነን ችላገር ከዚህ እንድትታገስ ማድረግ አለብን ኢትዮጵያን ማለት ነው። የዚ አይነት አቋም ወሰዱት ሃማስ የእስራኤል ሚና ምንድን ነው? በተለይ ከህዳሴ ግድብ ጋር ወይም ከአባይ ወንዝ ጋር በተያያዘ መልኩ በቀጥታም ሆነ በተዘዋዋሪ እስራኤል ላይ የሚያደርሰው የሚያሳድረው ተጽዕኖዎች አሉ። ያስ ከሆነ የእስራኤል አቋም በህዳሴ ግድብ ላይ ምንድን ነው? በአሁኑ ወቅት የእስራኤል ሚና በጣም አስደናቂ ነገር ነው። ይህ መሙለጭ ለጭ አይነት ነገር ነው የሚታየው አቶ ከዚህ በፊት ከኢትዮጵያ ጋር ተባባሪ ሆነ የተለያዩ የግድብ ቦታዎችን በመምረጥ ፊዚቢሊቲ ስተዲዝ በማድረግ ጥናቶችን በማድረግ ቴክኒክ ዳታዎች በማድረግ ብዙ ሲተባበር ነበረ። በኋላ ግብጦች ፊታቸውን ሲያዞሩባቸው እና ሲቆሳተሩባቸው ጊዜ ነው መለሱ ሁኔታዎች እንጂ ኢትዮጵያ ውስጥ ገብተው ስል ተሳትፎ ያደርጉ ነበር። ግን እንግዲህ በአስራዘጠኝ መቶ ሰባ ስምንት በፕሬዝዳንት ካርተር አስተባባሪነት የተፈጸመው የካምፕ ዴቪድ ኮርድ የሚባለው አንደኛው ደረሱበት ስምምነት ምንድነው? የአባይ ውሃ ወደ ሜዲትራኒያን ሄዶ ዝም ብሎ ከሚረ ጊዜ ንቅስ ወደ ሳይናይ ፕንንስላ የሚባለው ወደዛ ተጠልፎ ይሄድና ከሱዌዝ ከናል ስር ስር በቧንቧ ሄዶ ገዛ ስትሪት የሚባለውን አካባቢና ነገብ ዴዘርት የሚባለውን እ ምድረ በዳ እንዲያጠጣ የዛ አይነት ነገር ስምምነት ፒስ ከናል ይታል የሰላም ቦዮች እንበላቸው ፒስ ከናል ብሎ አንዋር ሰዳት በገባው ቃል መሰረት ያ ተፈጸመ እና እኔ እስከማውቁ ድረስ እንግዲህ እስራኤል የዛ ተጠቃሚ ነች። እንግዲህ ይሄ ውሃ ከተቀነሰ ደግሞ እንግዲህ የእስራኤል ጥቅምም ሊነካ ነው ማለት ነው እና እኛ ሳናውቀው ስንት አይነት እንትን የተነካኩ ውርድ የሆኑ ሀገሮች ከወንድም ከዚህም ከዛም ተነካክቶ ተነካክቶ ተነካክቶ እዛ ሁሉ ጣጣ ነኛ ተረፈን ማለት ነው። ከኛ ጋር የተነጋገሩት ነገር የላቸውም። እጃጋር የተደራጀበት ነገር የለም። ግን ከዚህም ከዛም ከዛም ከዛም ብሎ ሰብስቦ ሰብስቦ አሁን ያ ሁሉ ነገር ለኛ መዘዝ ተረፈን። ይሄ ነው ግን ያለው ችግር። አሁን ግብፅና ሱዳን የህዳሴ ግድብ በእኛ ላይ ከፍተኛ ችግሮችን ይፈጥራል የሚል የተለያዩ ምክንያቶች ሁለቱም ሀገራት እንደዚሁ እያቀረቡ ነው። ለዚህም ዋስትና የሚሆነን ማሰራ የሚሆነው አስገዳጅ የሆነ ሕግ በዛ መሰረት ኢትዮጵያ መፈረም መቻል አለባት፣ በዛ መስማማት አለባት የሚል ጫናዎች አሉ። ያንንም ጉዳይ አልፎ ተርፎ እስከ ተባበሩት መንግስታት ድርጅት ጸጥታው ምክር ቤት ድረስ ሁሉ ወስደዋል። በእርግጥ ጉዳዩ በአፍሪካ ህብረት በኩል እንዲታይ የሚል አጀንዳዎች አሉ። አሁንም በዛም እንደሚቀጥል ኢትዮጵያ መንግስት በኩል በዛ በኩል ተቃውሞ የለውም። በአፍሪካ ህብረት በኩል እንዲካሄድ ይሄ የሁለቱ በኩል የሚቀርቡ ክሶች የህዳሴ ግድብ በእነሱ ላይ ጉዳት ያደርሳል የሚለው ከግብፅ አኳያ ምን አይነት ጉዳት ሊያደርስ ይችላል? ከሱዳን አኳያ ምን አይነት ጉዳት ሊያደርስ ይችላል? ከተሆንም በሌሎች በመስኩ ተጠባቢዎች እንዲሁም ተጠቃሚ ሊሆኑ እንደሚችሉ ነው የሚነገረው እና እነዚህን ስ በንጽጽሮች እንዴት ያያቸዋል ከሆነ መረጃዎችም እንደሚያስረዱት ከሆነ ግብፅም ሆነ ሱዳን ተጎጆዎች የሚወጡበት ምክንያት የለም። ምክንያቱም አንደኛ ነገር በተለይ ሱዳን በጎርፍ በመጥለቅለቅ በየጊዜው የምትቸገር ሀገር ነች። ያ እንዳይሆን የህዳሴ ግድብ ያዝርጋል። ውሃውን በተለይ በጣም በሚዘንብበት ጊዜ ገድቦ ያስቀረዋል። አንደኛ ነገር ይሄ ሲሆን ከጎርፍ አደጋ ትጠበቃለች ት ሱዳን። ሁለተኛ ነገር ደግሞ ከኢትዮጵያ የሚሄደው ወንዝ አባይም ሆነ ተከዜም ሆነ ከዚህ ከከፍታ ቦታ የሚሄድ ወንዝ ስለሆነ ያለ የሌለው ነገር እየጠራረገ ስለሚሄድ ብዙ ደለል ይይዛል። ደለል ደግሞ የግድብ ጠላት ነው። ምክንያቱም የቆለ የተቆለለ ያ እየተቆለለ የተቆለለ ሄድና የዛን ግድብ እንትን እድሜ ያሳጥረዋል። ምክንያቱም ውሃ የመያዝ ችሎታው እየቀነሰ እየቀለቀሰ ይሄዳል እና ከሚፈለገው በታች እያነሰ ይመጣል። ይሄ እንዳይሆን ግን ኢትዮጵያ ምን ታደርጋለች? ውሃውን ትገታና በተለይ በጣም በሚዘንብበት ጊዜ ትገታዋለች። ማጠራቀሚያ ኩሬ ላይ እዛ ይቀመጣል። አሁን ለምሳሌ አስዋን ዳምም እንደዛ ያደርጋል። ግን አስዋን ዳም በረሃው ላይ ስላለ በትነት የሚያልቀው ውሃ ቀላል አይደለም። ኢትዮጵያ ግን በጣም ከፍተኛ ቦታ ላይ ስላለች ይህ ውሃ ያለ ትንነት የመቆየት ሰፊ እንትና አለው እና ችግር በሚፈጠርበት ጊዜ ሱዳኑ ወይም ግብፅ ውስጥ ችግር የውሃ እጥረት በሚፈጠርበት ጊዜ ኢትዮጵያ ከዚህ ትለቀዋለች። ከዛ እነሱ ተጠቃሚ ይሆናሉ። አይ ይሄ ሀይልን በመዘወር ብቻ አይደለም አይደለም በመስሎ እንዲጠቀሙበት ይችላሉ እና ብዙ ውሃ ያስቀርብናል የሚል ነገር እንዳይሉ። አሁን በቀደም ኢንጂኒየር ስለሺ ሲናገሩ የሰማሁት ምንድን ነው የዚህ የግድቡ ሀይቅ መጠን ከአስማንድ ሀይዳም አነስተኛ መሆኑን ነው የተናገሩት። እና ያንዳክል የሚይዛ ብዙ አስቀራቸው። አሁን ለመጀመሪያ ጊዜ የሚደረገው ነገር ለማንኛውም ምንድን ነው ኮረንቲ አመንጭ የሆኑት ተርባይኖች ማዞር ብቻ ነው። ያ ደግሞ እንግዲህ ተመልሶ ውሃው ወደ ሚሄድበት ሀገር ይላከን እና የተቀንሶ ይቀርብናል የሚለው ነገር ውሃ የሚያቋጥር ክርክር አይደለም። እዛ ጽሁፍ ላይ የጠቀሱት የዩጋንዳው መሪ ፕሬዚዳንት ዮዌሪ ሙሴቨኒ ይህን በደንብ አድርገ ነው ያስረዱ ለአንድ ግብጻዊ ጋዜጠኛ እና ኢትዮጵያ ትጠቅማቸዋለች እንጂ አትጎዳቸውም። አይ እንግዲህ እነሱ ፍራቻ ምንድን ነው እቺ በቃ ባኮረፈች ቁጥር ምናምን ውሃ ትቀንስብናለች እናንተ ጦማች ተፋጥራ የሚባል ነገር ድሮ ጊዜ በንጉስ ተክለ ሃይማኖት ጊዜ ንጉስ ተከ ጎጃሙ ገዥ ሳይሆን ከዚህ ከዘመን መሳፍንት ሊከሰት ትልሽ ቀረው የነገሰ አንድ ንጉስ ነበር እና ማስፈራሪያ ይልክላቸው ነው በተለይ ደግሞ ጳጳስ አንልክ እንደግርበት ጊዜ ፓትርያርክ አንልክ በግርበት ጊዜ እንደዚህ እናደርጋለን የሚል እንትን ነበርባቸው እና ያ አይነት አይነት ነገር እንዳይከሰትና እነዚህ ሰዎች ባኮረፉ ቁጥር ውሃ እንዳያስቀሩብን የሚል ነገር ሊሆን ይችላል ግን እንዳለው ይሄ በድርድር ሊሆንና በፍታዊነት በተለይ በአፍሪካውያን ሀገሮች ምክንያቱም ጉዳዩ የሚመለከታቸው የአፍሪካውያን ሀገሮች አሜሪካ የግብፅ ተዋሳኝ አይደለችም አውሮፓ ህብረት የግብፅ ተዋሳኝ አይደለችም ግብፅ ተዋሳኞች እኛ እና እኛ የመሰሉ ሀገሮች ናቸው እና ይሄ የሚመለከት እኛ ነው። እዛ ድርድሩ ላይ መገኘት ያለበት የአፍሪቃ ሀገሮች እንዳልኩት ቅድም ኢትዮጵያ፣ ታንዛኒያ፣ ኬንያ፣ ብሩንዲ፣ ሩዋንዳ፣ ኡጋንዳ እና ዴሞክራሲ ሪፐብሊክ ኮንጎ እነሱ ናቸው እና ይሄ የአፍሪካ ጉዳይ ነው፣ የሚመለከተው አፍሪቃ ነው እና በነሱ ደረጃ መፈጸም አለበት እንጂ በሀይል እና በገንዘብ የዳበሩት አሜሪካና አውሮፓ ይሄ ዳኞት ማለት ሌላ ነገር መፈለግ ይመስለኛል። እና አግባብ አይደለም። አሁንም የተደረገው በቀደም ዕለት የተደረገው ስምምነት በጣም ደስ የሚያሰኝ ነገር ነው። ምክንያቱ የአፍሪካ ጉዳይ ነው፣ መፈታት ያለበት አፍሪካ ውስጥ ነው። ይሄ ነው እንግዲህ ያለው ሁኔታ ወደ አፍሪካ ህብረት ተመልሶ ጉዳይ በሚታይበት ወቅት ኢትዮጵያ በምን መልክ ነው ይሄንን በትብብር እና ስምምነት ልትፈታ የሚችለው ወይም የሚገባት? ምን አይነት ስምምነት ነው ለሁሉም ለሶስቱም ሀገሮች ዘንድ ተቀባይ ሊሆን የሚችለው? በተለይ ሁለቱ ሀገራት አስገዳጅ ህጎች እንዲኖሩ ይፈልጋሉ። ከዚህ አኳያ ምን መደረግ አለበት? ዚህ የባይንዲንግ ስምምነት ላይ መድረስ አለባቸው። በዚህ በኩል በኢትዮጵያ አቋም ያ ተቀባይነት የለውም። ይሄ ከሆነ ከመቼ ይቀጥላል ልዩ ነው ነገርነቱ ይሄ ባይንዲንግ የሚባለው ነገር እኮ እንደ ህጉ ይዘት ይወሰዳል ብዬ ነው የማስበው። ምክንያቱም ኢትዮጵያ የሚጎዳ ነገር ከሆነ ባይንዲንግ መሆኑ እሷ ለዘላለም እንግዲህ ተጠፍራ መል ነው ማለት ነው። እንግዲህ የአስራ ዘጠኝ መቶ ሀያ ዘጠኝ እና የአስራ ዘጠኝ መቶ ሀምሳ ዘጠኝ ህጎች የምንቃወመው ምንድን ነው? ያልመከርንበት ያልዘከርንበት ነገር ነው። የእኛን ጥቅም የሚያስተጋባ አይደለም የሚል ነገር ነው። አሁንም እንደዛ የማያደርግ ከሆነ አልሸሹም ዞር አሉ የሚል ነገር ይሆናል እና መሆን ያለበት ምንድነው? በፍትሃዊነትና ለሁሉም ለሚያገለግል ሁኔታ መደረግ አለበት። ከዚህ በፊት እንግዲህ እዛ ጽሁፍ ላይ ማስቀምጡት ነገር አለ። አንዳንድ ነገሮች መደረግ ያለባቸው ማናችንም ቢሆን የትኛውም ሀገር ሁሉ ማድረግ ያለባቸው ብዙ ነገሮች አሉ። ያን ያን ማድረግ ነው እንጂ ዝም ብሎ በአንባገነነትና ጉልበት ይሰማኛል በሚል ይሄ ሊደረግ እፈልጋለሁ እና ፈርም ብሎ የምልበት ጊዜ እንኳንስ ለአንድ ሀገር ራሷን ለምታከብርና ታሪካዊ ለሆነች ሀገር ቀርቶ ለአንድ ግለሰብ እንኳ የሚከብድ እና ትክብርለክ የሆነ ንግግሩ አግባብ አይደለም። እንግዲህ ኢትዮጵያ ፍርደ ገምድል ሀገር አይደለችም። ኢትዮጵያ ሌሎች እየተራቡ ሌሎች እየተጠሙ እኛን እንድላቀ የሚል አቋም የላትም። እኛ የሀይል እጥረት አለብን፣ የውሃ እጥረት አለብን። ከዚህ በፊት ተደጋግሞ የተከሰተ በረሃብ ሰዎቻችን የሞቱበት ጊዜ አለ እና የተገደበ ውሃ ቢኖር ኖሮ እዛ በመስኖ ገብስና ስንዴ ምናምን አብቅለን ሰዎቻችን በመገበው የምንችልበት ሁኔታ ነበር። ያ ግን አልተከስትበል የዓለም ለማ ሆነ የተቀመጠበት ይሄ ነገር ባለመኖሩ ነው እንጂ እንደዚህ አይነት መጠባበቂያ ቢኖረን የችግር ጊዜ የሚለቀቅል ውሃ ቢኖረን እና አሁን ቢሆን ኢትዮጵያ የምትለው ምንድን ነው፣ ለሁላችንም አግባብ በሆነ ለሁላችንም ፍትሐዊና ጎጂ ባልሆነ መንገድ የሚሰራ ድርድ እና ስበበለት እንፈራረን የሚል ይመስለኛል። እንግዲህ እኔ በኢትዮጵያ መንግስት ቃል አቀባይነት አይደለም ይሄ እንግዲህ ነው፣ እኛ ፖሊሲያችን ብሎ የነገረኝ ያለ። ግን እርግጠኛ ነኝ ኢትዮጵያ ሆነ ሌሎቹ የሰባቱ ሀገሮች በኩልነትና በፍትሐዊነት የነገ እንጠቀም የእግዚአብሔር ሀብት ነው። እግዚአብሔር ስጠ- ጸጋ ነው እና በደጋግፈን ተመካክረን የምጠቀምበት የሚል አቋም ያላት ይመስለኛል። መሆንም ያለበት እንደዛ ነው እንጂ ከዚህ በፊት የነበረ ጥቅም በሙሉ በምንም መንገድ አንድ ነገር እንኳን መነሳት የለበት የሚል አይነት አቋም ከሆነ ያምባ ገር እንደ አቋም ይመስለኛል። እሱ ማንም የደግፈው ቢገባ አይደለም እንኳን አንድ ሀገር አንድ ግለሰቡ የዛ አይነት ነገር በችላ የሸልተኝነት ሊያሳልፈው የሚችል አይመስለኝም። እንደዛ ነው የሚታየኝ። ደሙ ዋለልኝ በሳን ዲየጎ ሲቲ ኮሌጅ የእንግሊዝኛ ፕሮፌሰር ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ የድድር ስላገኘሁኝ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።